ካለፈው አርብ የካቲት 9 2010 ዓ ም አንስቶ በኢትዮጵያ የሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ በ15 ቀናት ጊዜ ውስጥ ለተወካዮች ምክር ቤት ቀርቦ ከጸደቀ ለቀጣይ ስድስት ወራት ተግባራዊ ይሆናል ሲል የኢትዮጵያ መንግሥት ይፋ አድርጓል። አዋጁን አስመልክቶ የተለያዩ አካባቢዎች ነዋሪዎች የተለያዩ አስተያየቶች እየሰጡበት ነው። ዘጋቢያችን አለም ፍስሐ የሁለት የመቀሌ ከተማ ነዋሪዎችን አነጋግሮ ተከታዩን ዘገባ ልኮልናል። እንግዶቼ በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪዎች ናቸው። አቶ አብርሃ ደስታ የአረና ድርጅት ሊቀመንበርና የፖለቲካል ሳይንስ አስተማሪ ሲሆኑ ወጣት መሀሪ ዮሐንስም በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ አስተማርና ተማራማሪ ነው። ሁለቱም የሰጡኝ አስተያየት በየተራ ቀርበዋለሁ። መጀመሪያ በአረና ድርጅት ሊቀንበር በአብርሃ ደስታ ጀምረዋለሁ። አብርሃ ደስታ የአስቸኳይ ጊዜ አዋጅ መታወጅ ነበረበት ወይ ለሚለው ጥያቄ ምላሽ በመስጠት ይጀምራል። አስፈላጊነቱ አይታየኝም። ምክንያቱም የአስቸኳይ ጊዜ አዋጅ የሚታወጅበት ዓላማ አሁን በኢትዮጵያ ባለው ሁኔታ የለም። ምክንያቱም የአስቸኳይ ጊዜ አዋጅ የሚያስፈልገው ሕዝብን አደጋ ውስጥ የሚከት ጉዳይ የተፈጥሮ አደጋ ሊሆን ይችላል፣ በፖለቲካ ደግሞ የሀገር ወረራ ሊሆን ይችላል። እንደዚህ አይነት ነገር ሲያጋጥም የአስቸኳይ ጊዜ አዋጅ ይታወጃል፣ ህዝብን ለማዳድ የህዝብን ደህንነት ለመጠበቅ ሲባል። በአሁኑ ሰዓት ግን ያለው ሁኔታ ህዝብ መንግስትን የሚቃወምበት መብትን የሚጠይቅበት ጉዳይ ስለሆነ መብትን መጠየቅ አስቸኳይ ጊዜ አዋጅ የሚያስፈልገው አደጋ ሳይሆን መብት ነው። መብት ደግሞ መብት ማስከበር፣ ማክበር የህዝብ ጥያቄ ሲኖር መመለስ ነው መፍትሄው የሚሆነው። ስለዚህ የኢትዮጵያ መንግስት የኢትዮጵያ ህዝብ እየጠየቀው ያለውን ጥያቄ በመመለስ ተገቢን መልስ በመስጠት ማረጋጋት ሲገባው ጸረ መንግስት ለተነሳ ህዝብ ወይም መብት ለጠየቀ ህዝብ አስቸኳይ ጊዜ አዋጅ በማወጅ መብትን ገድባለሁ እጨቁናሃለሁ ብሎ ማለት ተገቢም አይደለም፣ መፍትሄም ሊሆን አይችልም። የፖለቲካ ቀውሱም ወደ ባሰ ሁኔታ የሚወስድ ነው። ስለዚህ መንግስት መፍትሄው ምንድን ነው ብሎ የፖለቲካ ውይይት ከማድረግ ከባለድርሻ አካላት ጋር ማለት ነው ይልቅ መብታቸው ሲጠይቁ የባሰ መብታቸውን ገድባለሁ ብሎ ማለት ስህተት ነው። እሺ፣ አብረሃ አንዳንድ አስተያየት ሰጪዎች ምን ይላሉ? በኦሮሚያም ሊሆን ይችላል በአማራም በርከት ያሉ የትግራይ ንብረትና ህይወት እየጠፋ ነው እና ይህ አስቸኳይ አዋጅ እነዚህን መጥፎ ነገሮች ሊገድብ ይችላል የሚል ተስፋ አላቸው እና አንተ ምንድን ነው የምትለው? የትግራይ ተወላጆች ጥቃት እየተፈጸመባቸው ነው። ነገር ግን ጥቃት የሚፈጸምባቸው የተፈጸመባቸው ምክንያት ምንድን ነው? የስርዓቱ ተምሳሌት ናቸው ተብለው የስህተት ፖለቲካዊ አረዳድ ስላለ ነው። የትግራይ ህዝብና ኢህአዴግ መንግስት የተለያዩ ሆኖ ሳለ ኢህአዴግም ከሚጠቀምበት ፕሮፓጋንዳ የተለያዩ የፖለቲካ ኃይሎችም ካላቸው የፖለቲካ አረዳድ የተሳሳተ የፖለቲካ አረዳድ ምክንያት ነው ጥቃት እየተፈጸሙባቸው ያለው። ግን አጠቃላይ በሂደት በአሁን ያለው የህዝብ ጥያቄ በኦሮሚያ ምይሁን በአማራ የሕዝብ ጥያቄ አለ። በመላው ኢትዮጵያ ማለት ይቻላል የሕዝብ ጥያቄ ምንድን ነው? አፈና ይወገድ ነጻነታችንን እንፈልጋለን የሚል ሕዝብ አለ። ስለዚህ ይህንን ሕዝብ በሂደት መብቱ የጠየቀውን ጥያቄ ሊመለስለት ስላልቻለ፣ መብቱን ሊከበርለት ስላልቻለ፣ ነጻነት ማግኘት ስላልቻለ አላስፈላጊ ወደሆነ አመፅ ገብተዋል። ስለዚህ በአመፁ ሂደት የትግራይ ልጆች እየተጎዱ ነው። ነገር ግን አሁን አመፁ የሚቆምበት የትግራይ ልጆችን በሰላም የሚኖሩበት አጋጣሚ መፍጠር የምንችለው የህዝቡን ጥያቄ በአግባቡ መመለስ ስንችል ነው። ነፃነት መስጠት ስንችል ነው። ጥያቄህ ምንድን ነው ብለህ ከህዝቡ ጋር ተወያይተህ መፍትሄ ማምጣት ሲቻል የትግራይ ልጆችም በሰላም መኖር ይችላሉ። ጥቃት ላይፈጸምባቸው ይችላል። እንጂ ህዝቡ መብቱን ስለነፈከው፣ የባሰ ችግር ስለፈጠርክበት የትግራይ ልጆች በሰላም ይኖራሉ ማለት አይደለም። በአጠቃላይ ግን የትግራይ ህዝብ በኦሮሚያም፣ በአማራም፣ በሌላም ከኦሮሞ ህዝብ፣ ከአማራ ህዝብ ለብዙ ዓመታት ኖረዋል አብሮ ኖረዋል እና ምንም አይነት ችግር አልደረሰበትም። ችግር እየደረሰበት ያለው አሁን ነው። አሁን አፈና ስለበዛበት ነው በኢህአዴግ መንግስት ምክንያት ስለዚህ አፈናው በማስወገድ የህዝብን ጥያቄ በመመለስ አመፁን ማረጋጋት ይቻላል። አመፁን በማረጋጋት የትግራይ ህዝብ ኢላማ ተደርጎ ጥቃት እየተፈጸመበት ያለውን ማስቆም ይቻላል። አመሰግናለሁ። እኔም በጣም አመሰግናለሁ። መጀመሪያ ሙሉ ስምህና አድራሻን ስምር ማሪያን እባላለሁ በማል ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂክ ጥናቶች መምህር ነኝ። እሺ ማሪ፣ በቅርቡ ሀገራችን የታወጀ አስቸኳይ አዋጅ አለና ይህን አዋጅ እንዴት ነው የምታየው? አዋጅ ሀገርና ህዝብ አደጋ ውስጥ ሲገቡ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። የእኛ ብቻም አይደለም በሌላ ሀገሮችም የተለመደ አሰራር ነው፣ የተለመደው የህገ መንግስት ፕሮሲጀር የተከተለ አሰራር። የህግ አስከባሪ አካላት ህግ ማክበር ሲያቅታቸው የግድ የአስቸኳይ ጊዜ አዋጅ ማወጅ ይጠበቅባቸዋል ነው። ይሄ ለማንም አይደለም ለሁላችንም ነው። ብቻ ሀገር መፍረስ የለባትም፣ ህዝብ እርስ በርስ መባላት የለበትም። ስለዚህ በዚህ አስቸጋሪ ወቅት ነገሮች ከቁጥጥር ውጭ እየወጡ ሀገሪቱ ወደ መፍረስ አደጋ እየተጓዘች ህዝቦች እርስ በርስ ጦርነት ለመግባት የሚያስገድድ ሁኔታ ውስጥ እየገባንበት ጊዜ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። ካልሆነ እንደ ሀገርም መቀጠል ላንችል እንችላለን። በሌላ ሀገሮች እንደዚህ አይነት አዋጅ ይታወጃል ወይ? ለምሳሌ አስቸኳይ ጊዜ አዋጅ ስንለው ብዙ ጊዜ በሁለት ምክንያቶች ሊሆን ይችላል። አብዛኞቹ ሀገሮች የህገ መንግስታቸው ድንጋጌዎች አንድ አካል አድርገውታል። በተፈጥሮ አደጋም ይሁን በሰው ሰራሽ አደጋም በጣም አስቸጋሪ የሆኑ ችግሮች ሲፈጠሩ አስቸኳይ ጊዜ አዋጅ ያውጃሉ። የሰው ሰራሽ የምንላቸው የሽብር ቡድኖች እንዲሁም ደግሞ ህገ መንግስታዊ ያልሆኑ ስልጣን መውጣት የሚፈልጉ ሀይሎች ሀገርን ህግን ጥሰው እየተንቀሳቀሱ ህዝብና ሀገር አደጋ ላይ ሲጥሉ አስቸኳይ ጊዜ አዋ ይታወጃል። ከዚህ አንጻር ነው መታየት ያለበት። ስለዚህ ከእኔ የአሁኑ አስቸኳይ ጊዜ አዋጅ ሀገሪቱ አደጋ ውስጥ በገባችበት ወቅት አስቸኳይ ጊዜ አዋጅ መታወጅ አለበት ነው ብዬ ነው ማምነ ከዛ ውጭ ሌላ መፍትሄም ሊኖር አይችልም ብዬ አስባለሁ። እሺ፣ ማሪ አንድ አንድ አስተያየት ሰጪዎች ግን ምን ይላሉ? ህዝቡ ጥያቄ እያስነሳ ነው። እዚህ አስቸኳይ አዋጅ ከማውጣት ጥያቄዎች መመለስ ነበረበት የሚላሉ ለምናል አስተያየት ጥያቄዎች እኮ መመለስ አለባቸው። ጥያቄዎቹ ግን በህገ መንግስታዊ መሰረት ነው መመለስ ያለባቸው። ጥያቄዎቹ ህገ መንግስታዊ ናቸው ወይ? ህግ አክሮ ነው ወይ ጥያቄዎቹ እየሄዱ ያሉት ነው። ሌላ ጥያቄ መሆን ያለበት አሁን ዘርን ለይቶ ማጥቃት ጥያቄ ነው። የህዝብ ጥያቄ ነው። ዴሞክራሲያዊ ጥያቄ ነው። የሰላም ጥያቄ ነው። የልማት ጥያቄ ነው። ምናልባት ስልጣንም መውሰድ የሚፈልግ ወደ ስልጣን መውጣት የሚፈልግ ሀይል ካለ ሌላው በዘር ለይቶ እያጠቃ ያገኘውን እየገደለ የዜጎች ህገ መንግስታዊና ሰብዓዊ መብት እየጣሰ ነው መሆን ያለበት እንዴት ነው? እነዚህ በህገ መንግስታዊ ፕሮሲጀር የሚጠየቁ ጥያቄዎች ህገ መንግስታዊ መርህን ተከትሎ መፈታት አለባቸው። አዎ። አሁን ግን ኢትዮጵያ ውስጥ እየተካሄደ ያለው እያየነው ነው ያለው ነገር ይሄ ህጋዊ ጥያቄ አይደለም። ሰው መግደል የህገ መንግስት ጥያቄ ነው ያለው ነው። አንድ አንድ አስተሳሰቦች ደግሞ ምን ይላሉ? ይህ ዘር ለይቶ የመጥቃት ስራ የሚካሄድበት ምናልባት ኢህአዴግና የትግራይ ህዝብ አንድ ናቸው፣ ህወሓትና የትግራይ ህዝብ አንድ ናቸው ስለሚባል በተሳሳተ አመለካከት ስለሚያስቡ የሚል አስተያየት አላቸው። ነው ምን አስተያየት አለ? በመጀመሪያ ደረጃ ማንኛውም ሰው አንድ ድርጅትና አንድ ህዝብ አንድ ናቸው ማለት የለበትም ተገቢም አይደለም። ሂስቶሪካሊ የነበረውን የትግል ለማውሳት ይመስለኛል። ከዛ ውጭ የረባ እንትን ያለው አይመስለኝም። የትግራይ ህዝብና ፒልፍ አንድ ናቸው በገድሉ ወቅት የነበራቸው ግንኙነት ሊሆን ይችላል። በየትኛውም አይነት መልኩ ግን አንድ ድርጅትና አንድ ህዝብ እንትን ሊሆን አይችሉም፣ አንድ ሊሆን አይችሉም። ስለዚህ ይህንን ስላለ ነው ብሎ ምክንያት ለመስጠት እና ቢሆንስ ዘር ለማጥፋት ነው እንዲ የምትነሳው ትታገላለ እንጂ እና እኔ አንደኛ አይደሉም። ሁለተኛ ቲፔሌፍ እንደዚህ ያለ ብሎ ለምን ሰው ይቀበለዋል? ድርጅት እና ህዝብ እንዴት አንድ ሊሆን ይችላል? አንድ ሰው በዚህ በሃያ አንደኛ ክፍለ ዘመን አንድ ድርጅት እና አንድ ህዝብ ናቸው እና ህዝቡን እንዳጥፋው ሊያስብ ይችላል? ይሄ ኮስማና ምክንያት ነው፣ ለኔ እርባና የለም። በጣም አመሰግናለሁ።